የድሬዲዮ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር አራት አይነት አማራጮችን ሊጠቀም ማሰቡን አስታወቀ። የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ ማህመድ በሰጡት ጋዜጣዊ መግለጫ የህጻናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን ብለዋል። አዲስ ቸኮል ዝርዝር አለው። በኮቪድ-19 ምክንያት ባለፈው ዓመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የህዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስቅድመ ዝግጅት እያደረግኩ ነው ብለዋል። የቢሮ ኃላፊ ወይዘሮ ሙሉካ ማመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ እውቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎችን በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም እየተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት እንዲ ብሩ እንደሚደረግ ነው ወይዘሮ ሙልካ ያስታወቁት። አራት አማራጮች ናቸው የተለዩት። በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያንን ክፍሎች ተጠቅመው መቀጠል የሚችል በፈረቃ መቀጠል የማይችል ደግሞ በነበረውን ገጠር ላይ አብዛኛው በአንድ ፈረቃ ነበር ድሮ የምንሰራው በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ስ ትምህርት ቤት ስንት ናቸው የሚሉ ሌላው አራተኛ አማራጭ በሳምንት ውስጥ ሶስት ቀን በማስተማር እስከ ቅዳሜ ገፍተው በስድስት ቀን ለምሳሌ ሰኞ፣ ረቡዕና አርብ ከአንድ እስከ አራት የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከአምስት እስከ ስምንት የማስተማር ለምን በፈረቃም ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው። ከከተማ አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙልካ ይገልጻሉ። ቀሪዎቹ ትምህርት ቤቶችን በተለያየ አቅም ደረጃ ይገኛሉ ነው የሚሉት። እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉቀን በነበረው መቀጠል ይችላለሁ ያለው የግል ትምህርት ቤቶች ወደ ሀያ ሶስት የሚሆኑ መቶ ሀምሳ ትምህርት ቤቶች ናቸው ድሬዳዋ ላይ ያሉም በቢሮ ደረጃ እውቅና ያላቸው ከዚህ ውስጥ አስራ አምስት ፐርሰንቱ በነበረው ድሮም ትንሽ ሀያ አስራ ስምንት እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ ወደ ስልሳ ሁለት ፐርሰንቱ ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል አምስት ፐርሰንቱ በአንድ ፈረቃ ብቻ ይሄ ገጠር ላይ ነው የሚሰራው፣ ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል አስራ ስድስት ፐርሰንት ወይም ሀያ አምስት ትምህርት ቤቶች በሳምንት ሶስት ቀን በማድረግ ማስተማር የሚችሉ ናቸው። ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19 ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ ለዚህም ቢሯቸው ከተለያዩ ባለድርሻ አካላት ጋር በመተባበር የአፍና አፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጭዳን በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩን ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን፣ ይሁንና ለክፍተቶቹ መፍትሄ ሳይፈለግ ትምህርት አይጀመርም ብለዋል። የተወሰኑ ትምህርት ቤቶች በጅቡቲ ተመላሽ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደር ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለብኝ በማለቱ የናሽናል ሲሚንቶ አክሲዮን ማህበር የእድሳቱን ሙሉ ወጪ ለመሸፈን ተስማምቶ የድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልክ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ትምህርት ለመጀመር የታሰበ ሲሆን ከዚያ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19ን ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆን አለመሆናቸውን የማረጋገጥ ስራ እንደሚሰራ በመግለጫው ተመልክቷል ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ ከዚህ ባሻገር የኮቪድ-19 ወረርሽኝ በህብረተሰቡ ላይ ከፍተኛ ኢኮኖሚያዊ ጫና የፈጠረ በመሆኑ ህብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫው ወቅት ተገልጿል ለአሜሪካ ድምጽ